የዲደብሊው ዜና በቅድሚያም ዋና ዋና ርዕሶቹ በሱዳን በሁለት ጎሳዎች መካከል በተቀሰቀሰ ግጭት ሰባት ሰዎች ሲሞቱ 22 ሰዎች ቆሰሉ። ግጭቱ የተቀሰቀሰው በውሃ ዋጋ ምክንያት በግለሰቦች መካከል በተፈጠረ አለመግባባት ነው። በየመን የሁቲ አማጽያን ይዘዋቸው ከነበሩ ሦስት ወደቦች በተያዘው ቅድ መሠረት መልቀቅ መጀመራቸውን የተባበሩት መንግሥታት ድርጅት አስታወቀ። የሁቱ ኃይሎች ለቀው መውጣት የጀመሩት በቀይ ባህር ዳርቻ ከሚገኙት ሆደይዳ፣ ሳሊፍና ራስ ኢሳ ወደቦች ነው። ለማረፍ ሲሞክር የፊት ጎማዎቹ አልሰራ ያሉት አንድ የማይነማር ብሔራዊ አየር መንገድ አውሮፕላን የኋለኛ ጎማዎቹን ብቻ ተጠቅሞ ከመከስከስ አደጋ ተረፈ። የአደጋ ጊዜ አካሄዶችን ተጠቅሞ ባረፈው አውሮፕላን ተሳፋሪዎች ላይ ጉዳት አለመድረሱ ተነግሯል። ዜናው በዝርዝር በምስራቃዊ ሱዳን በሁለት ጎሳዎች መካከል በተቀሰቀሰ ግጭት ሰባት ሰዎች ሲሞቱ 22 ሰዎች መቁሰላቸውን የአካባቢው ባለሥልጣን አስታወቁ። ከቆሰሉት ውስጥ ሰባቱ የፖሊስ አባላት ናቸው። ግጭቱ የተቀሰቀሰበት የገዳሪፍ ግዛት ገዢ ሙሂዲን አህመድ እንደተናገሩት ሁከቱ የተጫረው በኑባና ባኔ አመር ጎሳ አባላት መካከል ትላንት ቅዳሜ ነው። ሁሉም የተጀመረው ከኑባ ጎሳ የሆነች ሴት ከባኔ አመር ጎሳ ተወላጅ የውሃ ከፋፋይ ጋር በውሃ ዋጋ ምክንያት አለመግባባት ውስጥ ከገቡ በኋላ ነው። በቃላት ሰጥ አገባው የውሃ ከፋፋዩ ሴቲቱን የገደለ ሲሆን ይህም የእርሷን ጎሳ አባላት አስቆጥቷል ሲሉ አገረ ገዢው የግጭቱን ምክንያት አስረድተዋል። ያንን በተከተለው ግጭት ሰባት ሰዎች ሲገደሉ ሃያ ሁለት ሰዎች ቆስለዋል ብለዋል። ከዚህ ቀደምም የመጋጨት ታሪክ ያላቸው የሁለቱ ጎሳ አባላት ቤቶችንና ሱቆችን አቃጥለዋል። በአካባቢው የነበሩ የፖሊስ አባላት አስለቃሽ ጭስና ጥይት ወደ ሰማይ በመመተኮስ ግጭቱን ለማብረድ ቢሞክሩም ከጥቃት አለማምለጣቸው ተነግሯል። ትላንት የተቀሰቀሰው ግጭት እስከ ዛሬ ጠዋት መቀጠሉን አገረ ገዢው ለፈረንሳይ ዜና አገልግሎት ገልጸዋል። አንድ የግብፅ ፍርድ ቤት ከሁለት ዓመት በፊት በመዲናዋ ካይሮ በቤተ ክርስቲያንና በሱቅ ላይ በተፈጸመ ጥቃት የተከሰሱ ሁለት ግለሰቦች ላይ ሞት ፈረደ። ፍርድ ቤቱ በሌሎች ስምንት ተከሳሾች ላይም ከሶስት ዓመት እስከ ዕድሜ ልክ ሥራት ቅጣት አስተላልፏል። የሞት ፍርድ ዛሬ ከተላለፈባቸው ሁለት ተከሳሾች አንዱ በጎርጎሮሳዊው ታህሳስ 2017 አስር ሰዎች ተኩሶ መግደሉ ተገልጿል። በእስር ላይ የሚገኘው ይኸው ተከሳሽ በደቡባዊ ካይሮ ባለ የክርስቲያን ሱቅ ላይ ጥቃት ሰንዝሮ ሁለት ሰዎች ከገደለ በኋላ በአቅራቢያው ወደሚገኘው የማር ሚና ቤተክርስቲያን በማምራት ሰባት ምዕመናንና አንድ ፖሊስ ገድሏል ተብሏል። ሞት የተፈረደበት ሌላኛው ተከሳሽ ፍርዱ የተላለፈበት በሌለበት እንደሆነ ሮይተርስ ዘግቧል። ሌሎች ሁለት ተከሳሾችም አለመያዛቸውን ሮይተርስ አክሏል። ከዚሁ ጥቃት ጋር በተያያዘ ከተከሰሱ ሌሎች ግለሰቦች መካከል ሁለቱ የዕድሜ ልክ እስራት የተፈረደባቸው ሲሆን፣ አራቱ አራት ዓመት የእስር ቅጣት ተላልፎባቸዋል። ሁለት ተከሳሾች ሦስት ዓመት በእስር እንዲያሳልፉ ሲፈረድባቸው፣ አንድ ተከሳሽ በነጻ ተለቋል። በሰሜናዊ ቡርኪና ፋሶ ታጣቂዎች በአንድ የካቶሊክ ቤተክርስቲያን ላይ ዛሬ በከፈቱት ተኩስ ስድስት ሰዎች መገደላቸውን የደህንነት ምንጮችና የአካባቢ ባለስልጣን ገለጹ። ዳብሎ በተሰኘችው ከተማ ከተገደሉት ውስጥ አንድ ቄስ ይገኙበታል። የዳብሎ ከተማ ከንቲባ ኦስማኒ ዞንጎ ለፈረንሳይ ዜና አገልግሎት ሲናገሩ ወደ ሦስት ሰዓት ገደማ ቅዳሴ እየተከናወነ ባለበት ወቅት የታጠቁ ግለሰቦች የካቶሊክ ቤተክርስቲያን ሰብረው ገቡ የተሰበሰቡት ምዕመናን ለማምለጥ ሲሞክሩ ተኩስ ከፈቱባቸው ብለዋል። ታጣቂዎቹ የተወሰኑትን አማኞች በዚያው ማስቀረት እንደቻሉም ከንቲባው ጠቁመዋል። አምስቱን ገድለዋቸዋል። ቅዳሴውን እየመሩ የነበሩትንም ቄስ ገድለዋል። ይህም የሞቱትን ሰዎች ቁጥር ስድስት ያደርሰዋል ሲሉ ከንቲባው ተናግረዋል። ጥቃቱን የፈጸሙት ታጣቂዎች አካባቢውን ከመልቀቃቸው በፊት ቤተክርስቲያኑን፣ በርካታ ሱቆችንና አነስተኛ ካፌን በእሳት ለኩሰዋል። ወደ አካባቢው ጤና ጣቢያ በማምራትም ዝርፋ የፈጸሙ ሲሆን የጤና ጣቢያው ዋና ነርስ መኪናንም አቃጥለዋል። የፈረንሳይ ዜና አገልግሎት የደህንነት ምንጩን ጠቅሶ እንደዘገበው ጥቃቱን የፈጸሙት ታጣቂዎች ከ20 እስከ 30 ይሆናሉ። በቡርኪና ፋሶ ከቅርብ ጊዜያት ወዲህ በአብያተ ክርስቲያናት ላይ ተመሳሳይ ጥቃቶች እየተፈጸሙ መሆኑን ዘገባው አስታውሷል። ይህ ቦን ከተማ የሚገኘው ዶይቸ ቨለ ዲ ደብልዩ ራዲዮ ጣቢያ ነው። በየመን የሁቲ አማጽያን ይዘዋቸው ከነበሩ ሶስት ወደቦች በተያዘው ቅድ መሰረት መልቀቅ መጀመራቸውን የተባበሩት መንግስታት ድርጅት አስታወቀ። የሁቲ ኃይሎች ለቀው መውጣት የጀመሩት በቀይ ባህር ዳርቻ ከሚገኙት ሆዴይዳ፣ ሳሊፍ እና ራስ ኢሳ ወደቦች ነው። የተባበሩት መንግስታት የመልሶ ማስፈር አስተባባሪ ኮሚቴ ኃላፊ ሌፍትናንት ጀኔራል ማይክል ሎልስጋርድ የተባበሩት መንግስታት ቡድኖች በሦስቱም ወደቦች ወታደራዊ ኃይሎቹ ሲለቁና የጠረፍ ጠባቂዎች የጸጥታ ኃላፊነቱን ሲረከቡ ቁጥጥር እያደረጉ ነው ብለዋል። ባለፈው ታህሳስ ወር በተፈረመው የየመን የሰላም ስምምነት መሠረት የመንግሥትና የአማጽያን ኃይሎች ወደቦችን ለቀው ለመውጣት ተስማምተው የነበረ ቢሆንም እስካሁን ተግባራዊ ሳያደርጉት ቆይተዋል። የሁቲ አማጽያን ከወደይዳ ወደብ ትናንት መውጣት መጀመራቸውን አስታውቀዋል። ወደይዳ ወደብ በየመን የየመንን 70 ከመቶ የምግብ አቅርቦትና የሰብዓዊ እርዳታ የሚስተናገድበት ነው። አማጽያኑና የመንግሥት ኃይሎች ሆዴዳን ከለቀቁ በኋላ ወደቡን ማን ያስተዳድረው በሚለው ጉዳይ ላይ ሲወዛገቡ ቆይተዋል። የኢራኑ ፕሬዚደንት ሐሰን ሮሃኒ ሀገራቸው ከኢራቅ ጋር ጦርነት ውስጥ ከነበረችበት ጊዜ የበረታ ሳይሆን አይቀርም ያሉትን ሁኔታ ለመቋቋም የአገሪቱ የፖለቲካ አንጃዎች በአንድነት እንዲቆሙ ጥሪ አቀረቡ። ሮሃኒ ይህን የተናገሩት ኢራን በአሜሪካ የተጣለባት ማዕቀብ እየጠበቀ በመጣበት በአሁኑ ወቅት ነው። ፕሬዚደንት ሮሃኒ አሁን ያሉት ሁኔታዎች ከጦርነት ጊዜው የተሻሉ አሊያም መጥፎ ናቸው ለማለት አይቻል ይሆናል። ነገር ግን በጦርነቱ ጊዜ በባንኮቻችን፣ በነዳጅ ሽያጫችን ወይንም ወደ አገር ውስጥ በምናስገባውና በምንልከው ላይ ችግር አልነበረም። ማዕቀብ የነበረው በጦር መሳሪያ ግዢ ላይ ብቻ ነበር ማለታቸውን መንግሥታዊው ኢርና ዜና አገልግሎት ዘግቧል። የአሜሪካው ፕሬዚደንት ዶናልድ ትራምፕ ሀገራቸው በኢራን ላይ የምታሳድረውን የኢኮኖሚና ወታደራዊ ጫና እንደምታጠናክር ባለፈው ሐሙስ አስታውቀው ነበር። በጠላቶቻችን የሚደረግብን ጫና በእስላማዊ አብዮት ታሪካችን ከነበረው ሁሉ የላቀ ነው ያሉት የኢራኑ ፕሬዝደንት በዚህ ግን ተስፋ እንደማይቆርጡ ተናግረዋል። ለመጪው ጊዜ ታላቅ ተስፋ አለኝ፣ ከተባበርን እነዚህን አስቸጋሪ ሁኔታዎች እናልፋቸዋለን ሲሉ ሮሃኒ ከተለያዩ የፖለቲካ አንጃዎች ለመጡ አክቲቪስቶች አሳስበዋል። በመጨረሻም ለማረፍ ሲሞክር የፊት ጎማዎቹ አልሰራ ያሉት አንድ የማይናማር ብሔራዊ አየር መንገድ አውሮፕላን የኋለኛ ጎማዎቹን ብቻ ተጠቅሞ ከመከስከስ አደጋ ተረፈ። የመንገደኞች ማጓጓዣ አውሮፕላኑ የጫናቸው 82 ተሳፋሪዎችና ሰባት የበረራ ሠራተኞች ላይ ጉዳት አለመድረሱ ተነግሯል። የማይናማሩ አውሮፕላን በማንዳላይ ዓለም አቀፍ አውሮፕላን ጣቢያ በአገሬው ሰዓት አቆጣጠር ከጠዋቱ ሦስት ሰዓት ግድም ያረፈው የአደጋ ጊዜ አካሄዶችን ተጠቅሞ ነው። የአውሮፕላን ጣቢያው ቃል አቀባይ ካያውሳን እንደተናገሩት የአውሮፕላኑ አብራሪ የፊት ጎማዎቹን መዘርጋት እንዳልቻለ ለበረራ መቆጣጠሪያ ማማ አሳውቆ ነበር። አብራሪው የአውሮፕላኑ የፊት ጎማዎች ተዘርግተው እንደው የበረራ ተቆጣጣሪዎች ተመልክተው እንዲያጣሩ በሚል ከማማው በላይ ሁለት ጊዜ መብረሩም ተገልጿል። ከተደጋጋሚ ሙከራዎች በኋላ የአደጋ ጊዜ አካሄዶችን የተከተለው አብራሪው ጭነት ለመቀነስ በአውሮፕላን ውስጥ የነበረውን ነዳጅ በአየር ላይ አራግፏል። አብራሪው የብራዚል ስሪት የሆነውን ኢምብራር አውሮፕላን በመጀመሪያ በኋለኞቹ እግር በኋለኞቹ ጎማዎች መሬት እንዲነካ ያደረገ ሲሆን የአውሮፕላኑን አፍንጫ በመንደርደሪያው ላይ አሳርፏል። የፊት ጎማዎች ያልነበሩት የአውሮፕላኑ የፊት ክፍል ከመሬት ጋር ሲገናኝ የእሳት ብልጭታዎች ቢፈጠሩም የከፋ ጉዳት ሳይፈጠር ቆሟል። ጉዳት ሳይደርስባቸው የተረፉት ተሳፋሪዎች የአየር ማረፊያውን በእግራቸው ሲያቋርጡ ታይተዋል። ይህ ዶይቸበለ ዲደብሊው ራዲዮ ጣቢያ ነው። ዜናውን ከማብቃታችን በፊት ዋና ዋና ርዕሶቹን በድጋሚ በሱዳን በሁለት ጎሳዎች መካከል በተቀሰቀሰ ግጭት ሰባት ሰዎች ሲሞቱ 22 ሰዎች ቆሰሉ። በየመን የሁቲ አማጽያን ይዘዋቸው ከነበሩ ሦስት ወደቦች በተያያዘው ቅድ መሠረት መልቀቅ መጀመራቸውን የተባበሩት መንግሥታት ድርጅት አስታወቀ። የኢራኑ ፕሬዝደንት ሐሰን ሩሃኒ ሀገራቸው ከኢራቅ ጋር ጦርነት ውስጥ ከነበረችበት ጊዜ የበረታ ሳይሆን አይቀርም ያሉትን ሁኔታ ለመቋቋም የሀገሪቱ የፖለቲካ አንጃዎች በአንድነት እንዲቆሙ ጥሪ ያቀረቡ የምሽቱ ዜና እስካሁን ነበረ። መልካም ጊዜ። ሰላም።